Voice of America የስደተኞች ባህር ላይ ጉዞው ቀጥሏል። ከሊቢያ ተነስተው በሜዲትራኒያን ባህር አቋርጠው ወደ ጣሊያን ለመግባት በጉዞ ላይ የነበሩና ባጋጠማቸውም አደጋ የድረሱልኝ ጥሪ ያሰሙ ቁጥራቸው 1500 የሚደርስ ሰዎች በጣሊያን የባህር ላይ ጠባቂዎች እርዳታ ሕይወታቸው ሊተርፍ ችሏል። በሌላ በኩል ደግሞ የትሪፖሊን ባህር ኃይል የሚቆጣጠረው ቡድን ቁጥራቸው ከ1200 በላይ የሚደርስ ወደ ጣሊያን ጉዞ የጀመሩ ከባህሩ ላይ የያዛቸውን ስደተኞች ይዞ ወደ ኋላ መልሶ ከእስር ቤት አስገብቷቸዋል ይላል። ይህ የሆነውም ባሳለፍ ነው ቅዳሜና እሁድ ነው። በሁለቱም ቀናት ይህ እንግልጥ እጣ የገጠማቸው ተጓዦች ውስጥ ኢትዮጵያውያንና ኤርትራውያን ይገኙበታል። ጽዮን ግርማ በስዊዘርላንድ በአፍሪካ ቀንድ ስደተኞች ዙሪያ የሚሰሩትን አባ ሙሴ ዘርአይን አነጋግራ ተከታዩን አጠናቅራለች። የተለያዩ የአፍሪካ ሀገር ስደተኞች ከሊቢያ ተነስተ ወደ ጣሊያን የሚያደርጉትን አስቸጋሪና ህይወት አስከፋ የባህር ላይ ጉዞ አላቋረጡም። ከፊታቸው ያሉ ተጓዦች የትኛውንም ያህል አደጋ እንደገጠማቸው ቢሰሙ፣ የኋለኛዎቹ በብዛት ከፕላስቲክ በተሰሩ መርከብና ጀልባዎች እየተሳፈሩ ጉዞ ይቀጥላሉ። ባሳለፍነው ጥር 27 ቅዳሜና ጥር 28 እሁድ ለትም እንዲሁ በተመሳሳይ በባህር ላይ ጉዞ ሲያደርጉ ችግር የገጠማቸው 1500 የሚሆኑ ስደተኞች በጣሊያን የባህር ላይ ጠባቂዎች ሊተርፉ ችለዋል፣ ስትል ስለ ስደተኞች ሁኔታና ስለ ባህር ላይ ስደት የምትዘግበው ጄሴፔኒ ማኬን ለአሜሪካ ድምጽ ተናግራለች። ባህሩን በሚያቋርጡበት ጊዜ ሁኔታዎች እጅግ አስቸጋሪ እንደነበሩ ትናገራለች። ከባድ ንፋስና እጅግ ቀዝቃዛ አየር ነበር ትላለች። አባ ሙሴ ዘራይ በስዊዘርላንድ የካቶሊክ ቄስ ናቸው። የአፍሪካ ቀንድ ስደተኞችን በማማከርና ችግር ሲገጥማቸው ለሚመለከታቸው አካላት በማሳወቅ በዛ አካባቢ ያለውን ሁኔታ ተከታትሎ ይሰራሉ። አጀንሲያ ሀበሻ የሚባል ስደተኞችን የሚረዳ ድርጅትም ይመራሉ። የጣሊያን የባህር ላይ ሰራተኞች ከአደጋ ታደጓቸው ስለተባሉት ስደተኞች ማንነት ያውቁ እንደሆነ ወደሚገኙበት ጣሊያን ስልክ ደውዬ ጠይቄያቸው ነበር። በብዛት ምዕራብ አፍሪካ ሀገሮች የነበሩት ግን ወደ እስከ አራት መቶ የሚሆኑ የሀበሾች እንዳሉ didn't ትክክለኛ ቁጥሩ ይሄ ማለት ትንሽ ያስቸግራል። ሕጻናቶችም አሉ፣ ሴቶችም አሉ፣ እርጉዞችም ነበሩ። አባ ሙሴ ዘራይ ስደተኞቹ ተሳፍረው የነበረው በተለያዩ ጀልባና መርከቦች እንደነበር ይናገራሉ። ከነዚሁ ጀልባዎች ላይ ከተደወሉት የድረሱልኝ ጥሪዎች መካከልም ለእርሳቸውም ተደውሎላቸው እንደነበር ገልጸው፣ አደጋው እንዲከሰት ከሚያደርጉት ምክንያቶች መካከል ደግሞ ጀልባው ወይም መርከቦቹ የተሰሩበት ጥሬ ዕቃ አደጋውን መቋቋም የማይችል ማዕበል በቀላሉ የ የሚጥለው መሆኑን እና ከአቅሙ በላይ በስደተኞች ስለሚታጨቅ እንደሆነ ተናግረዋል። ይዟቸው የሚመጡ መርከብ ወይ ደግሞ ጃልባ በብዛት ፕላስቲክ ናቸው። ስለዚህ ትንሽ ከተጓዙ በኋላ ችግር ይጀምራል። ለምን ከአቅማ በላይ ተጨና እንደምትመጣው ሞተሩ ይበላሻል። ደግሞ ትንሽ ማዕበል ካለ በዚህ ሰዓት ደግሞ የባህሩ ሁኔታ በብዛት ማዕበል ስላለ ያን ሁሉ ሰው ጭና ያ ፕላስቲክ ጀልባ ብዙ ልትቋቋም አትችልም። ስለዚህ ወዲያው እርዳታ ያስፈልጋቸዋል። ሕይወታቸው የተረፈው የባህር ላይ ስደተኞች ወዴት እንደሚወሰዱ አባ ሙሴን ጠይቄያቸው ነበር። መጀመሪያ ወደ ትላልቅ መርከቦች ነው የሚጭኗቸው። ብዙ ከሰበሰቡ በኋላ ወደ ደሴቱ፣ የጣሊያን ደሴት ሲቺሊያ፣ ወደዛ ነው የሚያደርሷቸው። ከዛ ደግሞ እዛ የሬፊጂስ ሰንተር የሬፊጂስ ጥገኛ ጠያቂዎች የሚቀበሉባቸው ቦታዎች እዛ እያደርሷቸዋል። አባ ሙሴ እንደሚሉት እነዚህ ስደተኞች የድረሱልኝ ጥሪያቸው ተሰምቶና ተሳክቶላቸው ህይወታቸው ተርፏል። አሁን በስደተኛ ጣቢያዎች ገብተዋል። ቀሪ ህይወታቸው የሚወሰነውም እዚያው ነው። በሌላ በኩል ደግሞ ሌሎች ስደተኞች ከሊቢያ ተነስተው ወደ ጣሊያን በባህር ላይ ጉዞ ጀምረው ነበር። የሊቢያ ሀይል ባህር ከ አንድ ሺ ሁለት መቶ አካባቢ የሚሆኑ ስደተኞች በባህር ያሉ ይዛ ወደ ኋላ እንደተመለሱና በየተለያየ የሊቢያ እስር ቤቶች እንዳስገባች ነው። እየደረሰን እነዚህ ኢትዮጵያውያንና ኤርትራውያንን የሚጨምረው አፍሪካውያን ስደተኞች ገና ከመነሻው በቁጥጥር ስር የዋላቸው ዓለም አቀፍ እውቅና የተሰጠው የትሪፖሊ የባህር ላይ ስደተኞችን ተከላካይና ወደብ ጠባቂ ቡድን እንደሆነ አባ ሙሴ ዘራይ ይናገራሉ። አሁን እነዚህ ስደተኞች በሊቢያ የተለያዩ እስር ቤቶች ከገቡ ሁለት ቀን ሆኗቸዋል። አባ ሙሴ እንደሚሉት ግን አሁንም ጉዞ ቀጥሏል። ምክንያቱም ሊቢያ ባለባት የሀገር ውስጥ ትርምስ ምክንያት ቤንጋዚ ቤንጋዚን ጨምሮ የማይጠበቁ ሌሎች ወደቦች አሏት። ስለዚህ ስደተኞቹ እንደ ቤንጋዚ ካሉ ክፍት ወደቦች አደገኛውን የባህር ላይ ጉዞ ማድረጋቸውን ቀጥለዋል ብለዋል።